መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ ሃያ አራት የአሮንም ልጆች ሰሞን ይህ ነው። የአሮን ልጆች ናዳብ፣ አብዩድ፣ አልዓዛር፣ ኢታምር ነበሩ። ናዳብና አብዩድ ግን ልጆች ሳይወልዱ ከአባታቸው በፊት ሞቱ። አልዓዛርና ኢታምርም ካህናት ሆኑ። ዳዊትም ከአልዓዛር ልጆች ከሳዶቅ ጋር ከኢታምርም ልጆች ከአቢሜሌክ ጋር ሆኖ እንደ አገልግሎታቸው ሥርዓት ከፍሎ መደባቸው። የአልዓዛርም ልጆች አለቆች ከኢታምርም ልጆች አለቆች በልጠው ተገኙ እንዲሁም ተመደቡ። ከአልዓዛር ልጆች እንደ አባቶቻቸው ቤቶች አሥራ ስድስት ከኢታምርም ልጆች እንደ አባቶቻቸው ቤቶች ስምንት አለቆች ነበሩ። ከአልዓዛርና ከኢታምርም ልጆች መካከል የመቅደሱና የእግዚአብሔር አለቆች ነበሩና እነዚህና እነዚያ እንዲህ በዕጣ ተመደቡ። ከሌዋውያንም ወገን የነበረው የናትናኤል ልጅ ጸሐፊው ሸማያ በንጉሡና በአለቆቹ ፊት በካህኑ በሳዶቅና በአብያታርም ልጅ በአብሜሌክ ፊት በካህናቱና በሌዋውያኑ አባቶች ቤቶች አለቆች ፊት ጻፋቸው። አንዱንም የአባት ቤት ለአልአዛር አንዱንም ለኢታሚር ጻፈ መጀመሪያውም ዕጣ ለዮአሪብ ወጣ ሁለተኛው ለዮዳኤ ሶስተኛውም ለካሪም አራተኛውም ለሰኦሪም፣ አምስተኛውም ለመልኪያ፣ ስድስተኛውም ለሚያሚን ሰባተኛውም ለአቆስ ስምንተኛውም ለአብያ ዘጠኝኛውም ለኢያሱ አሥረኛውም ለሴኬንያ አሥራ አንደኛውም ለኤልያሴብ አስራ ሁለተኛውም ለያቂም አሥራ ሦስተኛውም ለኦፓ አሥራ አራተኛውም ለየሼብአ አሥራ አምስተኛውም ለቢልጋ አሥራ ስድስተኛውም ለኢየሜር አስራ ሰባተኛውም ለኤዚር አሥራ ስምንተኛውም ለሐፌጼጽ አሥራ ዘጠኛውም ለፈታያ ሀያኛው ለኤዝቄል ሀያ አንደኛው ለያኪን ሀያ ሁለተኛውም ለጋሙል ሀያ ሦስተኛው ለድላያ ሀያ አራተኛው ለማእዝያ። የእስራኤል አምላክ እግዚአብሔር እንዳዘዘ አባታቸው አሮን እንደ ሰጣቸው ሥርዓት ወደ እግዚአብሔር ቤት የሚገቡበት የአገልግሎታቸው ሥርዓት ይህ ነበረ። ከቀሩትም የሌዊ ልጆች ከእንበረም ልጆች ሱባኤል፣ ከሱባኤል ልጆች ይሁዲያ ከረዓብያ ልጆች አለቃው ይሺያ፣ ከይስዓራውያን ሰሎሚት፣ ከሰሎሚት ልጆች ያሃት፣ ከኬብሮንም ልጆች አለቃው ይሪያ፣ ሁለተኛው አማርያ፣ ሦስተኛው የህዝኤል፣ አራተኛው ይቀምዓም፣ የኡዚኤል ልጅ ሚካ፣ የሚካ ልጅ ሻሚር፣ የሚካ ወንድም ይሺያ፣ ከይሽያ ልጆች ዘካርያስ፣ የሜራሪ ልጆች ሞሆሊ፣ ሙሲ የያዝያ ልጆች በኖ፣ የሜራሪ ልጆች ከያዚያ በኖ፣ ሾሃም፣ ዘኩር፣ ኤብሪ። ከሞሆሊ አልዓዛር፣ እርሱም ልጆች አልነበሩትም። ከቂስ የቂስ ልጅ ይርኸምኤል። የሙሲም ልጅ ሞሆሊ፣ ኤዳር፣ ኢያሪሙት። እነዚህ እንደ አባቶቻቸው ቤቶች የሌዋውያን ልጆች ነበሩ። እነዚህም ደግሞ በንጉሡ በዳዊትና በሳዶቅ በአብሜሌክም በሌዋውያንና በካህናት አባቶች ቤቶች አለቆች ፊት ታላቁም እንደ ታናሹ እንደ ወንድሞቻቸው እንደ አሮን ልጆች ዕጣ ተጣጣሉ።